ሳይንስና ህብረተሰብ። ጉግል፣ ፌስቡክና አፕል ለመቀመጫነት የመረጡት የአሜሪካው ሳን ፍራንሲስኮ ሰርጥ በርካታ ከቴክኖሎጂ ጋር የተያያዙ ድርጅቶች ዋና መስሪያ ቤት የሚገኝበት ቦታ ነው። ሲሊኮን ቫሊ በሚል ቅጽል ስያሜው ይበልጡኑ በሚታወቀው በዚህ ቦታ ከህዋ ጋር የተያያዙ የቴክኖሎጂ የፈጠራ ሥራዎችን የሚደግፍ ድርጅት አለ። ኢማጅን ኤችቶ ይሰኛል። ድርጅቱ በየአመቱ አዲስ ነገር ፈጣሪዎችን እየጋበዘ ያወዳደራል። ከ30 ሀገራት የተውጣጡ 180 ገደማ አመልካቾች በዚህ ዓመት ውድድር ተሳትፈው ነበር። በህዋ ዘርፍ አንቱታ ያተረፉ ዳኞች ከመካከላቸው 12ቱን ለመጨረሻ ዙር መረጡ። ሰባት ተወዳዳሪዎችን በማሳለፍ አሜሪካ ቀዳሚነቱን ስትይዝ ካናዳ በሁለት ተከተላለች። ብሪታንያና ስፔን አንዳንድ አዋጥተዋል። ከመጨረሻ ዙር ተሰላፊዎች ውስጥ የአንድ አፍሪካዊት ሀገር መገኘት ግን አስገራሚ ነበር። ያቺ ሀገር ኢትዮጵያ ነበረች። ኢትዮጵያን የወከለው ስሪቢኤል ኢንተርፕራይዝስ የተሰኘው ጀማሪ ድርጅት በዚህ ውድድር ለመጨረሻ ዙር ማለፉ ብቻ አይደለም ቀልብ ሳቢው። ከሁለት ሳምንት በፊት በሳን ፍራንሲስኮ በተካሄደ ዝግጅት ከሶስት ተሸላሚ ድርጅቶች አንዱ ሆኗል። የኢትዮጵያዊውን ድርጅት ለሽልማት ያበቃው እንዴት በአነስተኛ ወጪ የውሃ መስመር ዝርጋታ ማካሄድ እንደሚቻል የነደፈው ዲዛይንና የሰራው አፕሊኬሽን ነው። የምሥራች ታደሰ አፕሊኬሽኑ የተጠነሰሰበትን ቦታ በማቅረብና ለስሪቤኤል ኢንተርፕራይዝስ የቢዝነስ ምክር በመለገስ ሐሳቡ እውን እንዲሆን የረዳው አይስ አዲስ የተሰኘን ድርጅት በሥራ አስኪያጅነት ከሚመሩት አንዷ ናት። ስለ አፕሊኬሽኑና አገልግሎቱ እንዲት አስረዳለች። ሰዎች በጣም ብዙ ችግር አለባቸው። ብዙ ሰዓታት በእግር በመንገድ በመሄድ ነው ጊዜያቸው የሚያሳልፉት ውሃ ለማግኘት ማለት ነው። ስለዚህ ይህንን የመሰረተው ክሪስ የሚፈልገው ሰው ለውሃ የሚያደርገውን እርምጃ እንዲቀንስና ቤቱ ድረስ ውሃ እንዲመጣለት፣ ከዛ ቤቱ ድረስ ውሃ ከመጣለት በኋላም ደግሞ ያንን የመጣለትን መስመር እንዴት ነው ማስተካከል ሲበላሽ መጠገን የሚችለው የሚለው ላይ ነው ስራው ማለት ነው። ስለዚህ ይሄ አፕሊኬሽኑ የጥገናው ላይ ኢንስትራክሽኖቹን ይሰራል። በዛ ላይ ግን ደግሞ ቧንቧውንም መግጠሙ በየቤቶቹ ማለት ነው። የአፕሊኬሽኑ ፈጣሪ አሜሪካዊው ክሪስ ተርንቡል ግራይምስ ከስሪቢኤል ኢንተርፕራይዝስ ሶስት መስራቾች አንዱ ነው። በገጠር ያለውን የውሃ አቅርቦትን ማሻሻል አላማቸው ያደረጉ ሁለት አይነት አፕሊኬሽኖችን ፍሎስ በሚል መለያ ስር መስራቱን ይናገራል። የሁለቱን ልዩነት ይተነትናል። ፍሎስ ኮሌክት የሚባለው የመጀመሪያው ማስተናበሪያ ስለ ህብረተሰቡ ዝርዝር እቅድ እንድናወጣ የሚረዳን ነው። በህብረተሰብ ውስጥ ስትዘዋወር መረጃ ታገኛለህ። መረጃውን ሰብስበ ስትከት የተቀናበ ረ ሌላ መረጃ ይሰጣል። ከዚያም መሐንዲሶቻችን የውሃ ፍሰት ስርዓቱን ይነድፋሉ ማለት ነው። ፍሎስ ማኔጅ የሚባለው ሌላኛው አፕሊኬሽን የሚረዳን ደግሞ ለተግባራዊ ስራዎችና ለጥገና ነው። መከናወን የሚገባቸው የጥገና ስራዎች የትኞቹ እንደሆኑ ጥቆማ ያቀርብልሃል። የውሃውን ጥራት ደረጃ ማረጋገጥ ከፈለክ አሊያም የሆነ ቦታ ላይ ያለን መቆጣጠሪያ መክፈት ከፈለክ ወይም ደግሞ ሌላ ነገር መከወን ካሻ ማስታወሻ ይልክልሃል። እነዚህን ተግባራት ማከናወን እንዴት እንደምትችል የሚያሳዩ የማስተማሪያ ቪዲዮዎች ይሰጣሃል። በዚህ ሰዎችን ማሰልጠን ይቻላል። ሌላው ደግሞ በየቤቱና በእርሻው ውሃ ማግኘት የሚፈልግ ደንበኛ በየወሩ ለአገልግሎቱ መክፈል ይገባዋልና እነዚህን ደንበኞችን እንድታስተናግድ ይረዳል። እንደዚሁም ስርዓቱ በአጠቃላይ እንዴት እንደሚተገበር፣ የውሃ ጥራቱን የተመለከቱ መረጃዎች ይሰበስባል። ይህ ንድፋችንን እያሻሻልን እንድንቀጥል ያደርገናል። ስሪቤል ኢንተርፕራይዝስ አፕሊኬሽኖቹን ሰርቶ ብቻ ቁጭ አላለም። በተግባር ምን እንደሚመስሉ ለመፈተሽ በደቡብ ክልል ጉራጌ ዞን ቡታጅራ ከተማ አቅራቢያ ያለች አንዲት መንደር መርጧል። ከቡታጅራ ከተማ ወጣ ብላ ስምንት ኪሎ ሜትር ርቀት ላይ የምትገኘው ይቺ መንደር ዊታ ትሰኛለች። ክሪስ ስለዚች መንደር የሰማው ከአዲስ አበባ ዩኒቨርሲቲ የአርኪቴክቸር ህንፃ ግንባታና ከተማ ልማት ተቋም ሰዎች ነው። ተቋሙ በሀገሬው የቤት አሰራር ዘ የተቃኘ የቤት ዲዛይን ሰርቶ በአካባቢው እንዲለመድ ለማድረግ እየሞከረ ይገኛል። ከአዲስ አበባ ዩኒቨርሲቲ ሰዎች ጋር ሆኖ የዊታ መንደር ነዋሪዎችን የማነጋገር እድል የገጠመው ክሪስ ነዋሪዎቹ አጥብቀው ከሚሿቸው ነገሮች አንዱ ውሃ በቤታቸው ማግኘት መሆኑን ይረዳል። ከዓመት ተኩል በፊት እንደ የተጀመረው የክሪስና የዊታ ቁርኝት አድጎ ከሳምንት በኋላ በመንደሪቱ ለሚጀመረው የውሃ መስመር ዝርጋታና ግንባታ ደርሷል። የነ ክሪስ ስሪቤል ኢንተርፕራይዝስ በአሜሪካው ውድድር ያገኘውን የ5000 ዶላር ሽልማት ለግንባታው ለመጠቀም ወስኗል። በዊታ መንደር የሚዘረጋው የውሃ መስመር 700 ቤቶችን ለመድረስ እቅድ አለው። እንደ ክሪስ አባባል ከሆነ እቅዱ ተግባራዊ ሲሆን ከ4000 እስከ 5000 ሰዎች ውሃ ያገኛሉ። የእነርሱ የውሃ መስመር ዲዛይንና ግንባታ አሁን እየተሰራበት ከሚገኘው የበለጠ የረከሰ መሆኑ ህብረተሰቡን ይበልጥ ተጠቃሚ እንደሚያደርገው ክሪስ ያምናል። ቀድሞ በሌሎች ሀገሮች የነደፍኳቸው አይነተኛ የአሰራር ስልቶች ለእያንዳንዱ ቤት 100 ዶላር ገደማ የሚያስወጡ ናቸው። እኛ በቤት ከ50 እስከ 60 ዶላር የሚፈጁ አሰራሮችን መንደፍ እንችላለን። በሌሎች የኢትዮጵያ አካባቢዎች ከከተማ የውሃ መስመር ጋር የተቀናጁ አነስተኛ የውሃ አቅራቢዎች አሉ። የእነርሱ ዋጋ ለእያንዳንዱ ቤት ከ75 እስከ 80 ዶላር ነው። ስለዚህ የእኛ ዋጋ አሁን ካሉት ጋር ሲነጻጸር በግማሽ ወይንም በሁለት ሶስተኛ ያነሰ ነው። የስሪቢኤል ቢኤል ኢንተርፕራይዝስ የውሃ ሲስተም ዲዛይን ወጪ ቆጣቢ በሆነ ሁኔታ በአንድ አካባቢ እንዲተገበር ከተፈለገ በትንሹ እስከ 200 ቤቶች በውስጡ መካተት እንዳለባቸው ክሪስ ይገልጻል። የድርጅቱ የውሃ ሲስተም ዲዛይን ለገጠር ቤቶችና እርሻዎች እንዲስማማ ተደርገው የሚሰሩ ናቸው። ማስተግበሪያዎቹ አፕሊኬሽኖችም ለተመሳሳይ ዓላማ እንዲውሉ በድርጅቱ ቢሰሩም በሌሎች አፕሊኬሽኖች እንደተለመደው ለማንኛውም ግለሰብ አገልግሎት የሚሰጡ አይደሉም። ይልቁንስ ፍራንቻይዝ በሚባለው የንግድ ስርዓት ከስሪቢኤል ኢንተርፕራይዝ ጋር የሚሰሩ የንግድ ድርጅቶች የሚገለገሉበት ነው። ክሪስ ስለ ፍራንቻይዝ አሰራርና ስለ ድርጅቱ የውሃ ሲስተሞች ማብራሪያ አለው። የትኛውም ቦታ ላይ የሚገኙ የአንድ ድርጅትን ፈቃድ አግኝተው የሚነግዱ ሁሉ የራሳቸውን የንግድ ስራ ይሰራሉ። እኛ የምናቀርብላቸው ስራቸውን እንዲያከናውኑ የሚያስችላቸው ስልጠናዎች፣ ቁሳቁሶችና ንድፎችን ነው። ሁለት አይነት አሰራሮች አሉን። አንዱ ለመኖሪያ ቤት ጠቀሜታ የሚውል ሲሆን፣ ሌላኛው ለመስኖ ስራ የሚያገለግል ነው። ለቤት ውስጥ አገልግሎትና ለመስኖ የሚውለው የውሃው ጥራት እንደመለ መለያየቱ ንድፎቹም የተለያዩ መሆን አለባቸው። ለቤት ውስጥ አገልግሎት የሚውለው ውሃ በአብዛኛው የሚቀርበውና የሚተዳደረው በመንግስት አማካይነት ነው። መንግስታዊ ያልሆኑ ድርጅቶችና የህብረት ስራ ማህበራትም በባለቤትነት ሊይዙት ይችላሉ። አሁን ልንገነባ የተዘጋጀ ነው። የመኖሪያ ቤቶች የውሃ ሲስተም ዲዛይን ላደረግንበትና ለግንባታ ከማስከፈል ውጭ በባለቤትነት አናስተዳድረውም። ነገር ግን ለመስኖ የሚውለውን ባለቤት መሆን እንችላለን። በኢትዮጵያ በዚህ መልኩ እየተሰራባቸው ያቀረባቸው ያሉ ምሳሌዎች አሉ። የስሪቤል ኢንተርፕራይዝስ ለየት ያለ የውሃ መስመር የመዘርጋትና የመቀየስ አካሄድ ለዓለም አቀፍ እውቅና የበቃው በንግዱ ዓለም እየተለመደ የመጣውን ኢንኩቤሽን የተሰኘ ሂደት አልፎ ነው። በኢትዮጵያ ይህን አይነት አገልግሎት በመስጠት ረዘም ላሉ ጊዜያት የሰራው አይስ አዲስ ለስሪቤል ኢንተርፕራይዝስ የመስሪያ ቦታ ከማቅረብ አንስቶ የምክር አገልግሎት እስከ ማበርከት አስተዋጽኦ አድርጓል። የአይስ አዲሷ የምሥራች እንደዚህ አይነት ድርጅቶች በእንዴት ያለ ሂደት ውስጥ እንደሚያልፉ እንደሚከተለው ታስረዳለች። ኢንኩቤሽን ማለት አንድ ሰው የፈጠራ ሀሳብ ሲኖረው ወይም የቢዝነስ ሀሳብ ሲኖረው ያንን ከሀሳብ ወደ ተግባር እንዴት እንደሚለውጥ የሚረዳ የሚያግዝ ተግባር ነው። የእኛ በጣም የምናተኩረው ቴክኖሎጂ ላይ ያለን ሀሳብ ነው። ቴክኖሎጂ ላይ ሆኖ ግን በተለያየ አይነት ሴክተሮች ውስጥ ሊሆን ይችላል። በግብርና ሊሆን ይችላል፣ በኮንስትራክሽን ላይ ሊሆን ይችላል፣ በውሃ ላይ ሊሆን ይችላል። ስለዚህ እነዚህን ሀሳቦች ወደ ቢዝነስ መቀየር ለሚፈልጉ ሰዎች ነው ምንሰራው አንድ አይዲ ከዳበረ በኋላ ያንን ሀሳብ የበለጠ ደግሞ እንዲስፋፋ አክሰሌሬተር ወደሚባለው ውስጥ ይገባል ማለት ነው። ስለዚህ ይሄ ድርጅት ፍሎየስ ከአይስ አዲስ ኢንኩቤሽን በኋላ አክሰሌሬተር የሚለው ደረጃ ላይ ደረሰ። ና ኢማጅን የሚባል ፕሮግራም አለ፣ ሲሊኮን ቫሊ ውስጥ ያለ፣ በነዛ ተመረጠ። የስሪ ቢኤል ኢንተርፕራይዝስ አለም አቀፍ ውድድር ማሸነፍ የፈጠራ ሀሳቦቻቸውን ወደ ተግባር ለመለወጥ ለሚውተረተሩ የቴክኖሎጂ ሰዎች አንድ ማነቃቂያ ነው። የድርጅቱ መስራቾች ቀጣይ ህልም በሰርቶ ማሳያ እየሞከሩት ያሉትን የውሃ መስመር ዝርጋታና ቅየሳ በሌሎች የኢትዮጵያ አካባቢዎች ማስፋፋት ነው። ውሃ ላይ ተቀምጣ ውሃ የተጠማችው ኢትዮጵያ እንዲህ አይነት የቴክኖሎጂ ውጤቶች ይታደጓት ይሆን? የዛሬው ጥንቅራችን ይህን ይመስል ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።